ሁለት ኤርትራውያን ጋዜጠኞች ላለፉት ዘጠኝ ዓመታት በኢትዮጵያ ተይዘው እንደሚገኙና እስካሁንም ክስ እንዳልተመሰረተባቸው የዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን የአፍሪካ ምክትል ዲሬክተር ሌስሊ ሌፍኮ አስታውቀዋል ዝርዝሩን ሰሎሞን አባተ ያቀርባል በሺ ዘጠኝ መቶ ዘጠና ዘጠኝ ዓመተ ምህረት ጥር ውስጥ በኢትዮጵያ የዘመን አቆጣጠር ነው ሁለት ጋዜጠኞች ተስፋ ልደት ኪዳኔ ና ሳልህ ኦስማን ጋማ ከሌሎች ቁጥራቸው የበዛ የብዙ ሀገሮች ዜጎች ጋር ከኬንያ ተይዘው ከሀገር እንዲወጡ መደረጉንና ወደ ሞቀዲሾ መላካቸውን እንደሚያውቁ የሂዩማን ራይትስ ዋች ሌስሊ ሌፍኮ ከትግርኛ ክፍላችን ባልደረባ ከተወልደ ወልደ ገብርኤል ጋር ባደረጉት ቃለ ምልልስ ገልጸዋል። ወደ ሶማሊያ ከተላኩት ሰዎች መካከል ኢትዮጵያውያንና ሶማሊያውያንም እንደሚገኙበት ሚስ ሌፍኮ አመልክተዋል። ከተያዙት መካከል ሁለቱ ኤርትራውያን ጋዜጠኞች ወደ ኢትዮጵያ መወሰዳቸውን ሌፍኮ ጠቁመዋል። ሁለቱ ኤርትራውያን ተስፋልደትና ሳልህ ኢድሪስ ጋማ ኢትዮጵያ ውስጥ እንዳሉ እናውቃለን። ምክንያቱም በሺ ዘጠኝ መቶ ዘጠና ዘጠኝ አመተ ምህረት አጋማሽ ሁለቱን ከኬንያ እንዲባረሩ ከተደረጉት አርባ አንድ ሰዎች መካከል በኢትዮጵያ ቴሌቪዥን አቅርበዋቸው ነበረ። ስለዚህ መጨረሻ ላይ የታዩት በኢትዮጵያ መንግስት ቁጥጥር ስር ሆነው እንደነበረ እናውቃለን። ከሺ ዘጠኝ መቶ ዘጠና ዘጠኝ ዓመተ ምህረት ከሚያዝያ በኋላ አይቻቸዋለሁ ወይም አግኝቻቸዋለሁ የሚል ማንንም እንደማያውቁ ሌፍኮ አመልክተዋል። ይሁን እንጂ በሁለት ሺህ አራት ዓመተ ምህረት አሁንም በኢትዮጵያ የዘመን አቆጣጠር ነው፣ የያኔው ጠቅላይ ሚኒስትር መለስ ዜናዊ ስለ እነዚህ ጋዜጠኞች መናገራቸውን እንደሚያስታውሱ ገልጸዋል። በሁለት ሺ አራት አመተ ምህረት ባለፉት ጠቅላይ ሚኒስትር መለስ ዜናዊ ተጠቅሰው ነበር። ለነገሩ ሁለቱን ኤርትራውያን ጋዜጠኞች ሳልህንና ተስፋ ልደትን አንስተው ምርመራ ላይ መሆናቸውን ተናግረው ነበረ። ያ ስለ እነሱ አንዳች ነገር የተሰማበት የመጨረሻው አጋጣሚ ነበር። እስከማውቀው ክስ ተመስርቶባቸው አያውቅም። ያሉትም ኢትዮጵያ ውስጥ ነው። የያኔው ጠቅላይ ሚኒስትር መለስ ዜናዊ አንድ ወደ ኢትዮጵያ ተጉዞ ለነበረ በውጭ የሚኖሩ ኤርትራውያን ጋዜጠኞች ቡድን አዲስ አበባ ላይ በመስከረም 2004 ዓመተ ምህረት በኢትዮጵያ አቆጣጠር ማብራሪያ ሲሰጡ ስለ ሁለቱ ጋዜጠኞች ተጠይቀው እንዲህ ብለው ነበር ከምኡ ስለዝኾነ ድማ ዋላቶም ጋዜጠኛታት ንብድሕሪት ጋዜጠኝነት ሳሕቦ ካሊ ስራሕ ኣሎዶ ዝብል ቃውቴ ጋዜጠኞችም ቢሆኑ ከጋዜጠኝነት ጀርባ የሚሰሩት ሌላ ነገር ይኖራል የሚል ጥርጣሬ ነበረን። ከዚያ በመነሳት ነው የታሰሩት። በአሁኑ ወቅት ምን ሁኔታ ላይ እንዳለው አላውቅም። አንድ ቃል ልገባላችሁ የሚችለው ነገር እስካሁን እስር ላይ ከሆነ ያሉት ልዩና ከባድ የስለላ አድራጎት ላይ ተሰማርተው መገኘታቸውን የሚያረጋግጥ ማስረጃ ካላገኘን እንደምንለቃቸው ነው። ጠቅላይ ሚኒስትሩ ስለ ሌሎቹም እስረኞች ተናግረው ነበር። ቶንቲ ካፒታና ሶማን እዚ ቃሳቀሱን ዝነጥፉ ብዙሓት ኤርትራውያን ነይሩ መብዛሕትኦም እቶም ወታደራት በዛን ወቅት ሶማሊያ ውስጥ የሚንቀሳቀሱ ብዙ ኤርትራውያን ነበሩ። ከእነዚህ አብዛኞቹ የስለላ ኃላፊዎች ናቸው ብለን የምንጠረጥራቸው ናቸው። ከነዚህ አብዛኞቹንም አላገኘናቸውም። አንድ ሁለት ኬንያ ውስጥ ተይዘው ነበር፣ ኬንያውያኑ ለቀቋቸው። ከዚህ ጋር ተያይዞ ደግሞ ሶማሊያ ውስጥ የተቃዋሚ ቡድኖች መሪዎች ነበሩ። ለምሳሌ የኦብነግ ማዕከላዊ ከላይ ኮሚቴ አባል የሆነ ሶማሊያ ውስጥ የያዝነው ነው፣ አንድ ግለሰብ አለ። ኢትዮጵያዊ ስለሆኑ በኢትዮጵያ ፍርድ ቤት ቀርቦ ተፈርዶበታል። ሌሎች የያዝ ናቸው፣ የኦነግ መሪዎች የነበሩም ያዝ ናቸው አሉ። እነዚህ የጠቀሷቸው ከሌሎቹ ጋር ስለሆነው ከአልሻባብ ጋር ተባብረው ይንቀሳቀሱ ነበር ያልናቸው ሰዎች ናቸው። አንድ ላይ የተያዙት የኤርትራውያኑ ጋዜጠኞች የተስፋ ልደት ኪዳኔና የሳልህ ኦስማን ጋማ ስሞች ሂውማን ራይትስ ዋች የሚሆን ድንበር የለሽ ሪፖርተሮች የሚባለው ቡድን ወይም ሌሎች የፕሬስ ነፃነት ተሟጋጆች በሚያወጧቸው አመታዊ ሪፖርቶች ላይ ለምን እንደማይታዩ ተወልደ ሌፍኮን ጠይቋቸው ነበር። አይ ዶንት ነው ዋይ ኤክሰፕት ት ፐርሃፕስ ሲምፕሊ ቢካዝ ለምን እንደሆን አላውቅም። ምናልባት እንዲህ ለተራዘመ ጊዜ ስለነሱ መረጃ ባለመኖሩ ሊሆን ይችላል። ሆን ተብሎ የተደረገ ግን አይመስለኝም። ይሁንና ለዓለምም ይሁን ለኢትዮጵያ መንግስት የእነዚህን ሁለት ሰዎችና የሌሎቹንም ሁኔታ ማውጣት ኃላፊነቱ መሆኑን ማስታወስ የሚያስፈልግ ይመስለኛል። ያኔ በ1999 ዓመተ ምህረት ወደ ኢትዮጵያ ከተወሰዱት መካከል የጠፉት እነዚህ ሁለቱ ብቻም አይደሉም። ደብዛቸው የጠፋ የሶማሊያ ዜጎችን ጨምሮ ሌሎችም እንዲሁ ያሉበት ሁኔታ የማይታወቃሉ። ሰዎቹን የኬንያ መንግስት ወደ ሞቃዲሾ ያባረረበትን ምክንያት ሌፍኮ ሲናገሩ ወቅቱ የኢትዮጵያ ጦር ሞቃዲሾ ገብቶ የእስላማዊ ፍርድ ቤቶች ህብረት አባላትን ባባረረ ጊዜ ብዙዎቹ ወደ ኬንያ ገብተው እንደነበረ እና ብዙዎቹም የእስላማዊ ፍርድ ቤቶቹ ህብረት አባላት እንደነበሩ፣ የኢትዮጵያን ወታደሮች በብዙ ምክንያቶች በመፍራትም የሸሹ ሲቪሎች እንደነበሩባቸው አስታውሰዋል። የኬንያ መንግስትም ቁጥራቸው እጅግ የበዛ ሰዎችን አስሮ ማባረሩን በወቅቱ የኬንያ መንግስት ባለስልጣናት ከሶማሊያና ከኢትዮጵያ ባለስልጣናት ጋር ግለሰቦቹን ምን ማድረግ እንዳለባቸው አንዳች ስምምነት ውስጥ ገብተው እንደነበር ጠቁመዋል። ወዲያውም ከኬንያ ተባረው ከነበሩ መካከል አውሮፓውያንን ከፋርስ ባሕረ ሰላጤ ሀገሮች የሄዱ ተጓዦችን ጨምሮ ብዙዎች መለቀቃቸውን ሌፍኮ ተናግረዋል። አሁን ያሉበት ሁኔታ አይታወቁም ስለሚባሉት ሁለቱ ኤርትራውያን ጋዜጠኞችና ሌሎችም እስረኞች ፍኮ ሲናገሩ በኢትዮጵያ መንግስት ላይ ጫና ማሳደር እንደሚያስፈልግ መክረዋል። የኢትዮጵያ መንግስት እነዚህን ሰዎች እንዲያቀርብ፣ ወይም ክስ እንዲመሰርት ወይም እንዲለቃቸው ብዙ ግፊት ሊደረግበት ይገባል። ከተያዙ እኮ ዘጠኝ ዓመት መሆኑ ነው። ስለ እነዚሁ ሰዎች በ2008 ዓ ም ተጠይቀው የነበሩት የመንግስቱ ከፍተኛ ባለሥልጣን በረከት ስምዖን ለቪኦኤ በሰጡት ቃል ለዜጎቹ የሚጨነቅ ከሆነ ወደ አደገኛ ቦታ ለምን እንደላካቸው መጠየቅ ያለበት የኤርትራ መንግስት ነው ብለው ነበር።